ቅርጫት ስግድ ከድር እባላለሁ። ድሬዳዋ ነው የምኖረው፣ ድሬዳዋ ከተማ። ኖርማሊ አድቫንቴጅ ዲስአድቫንቴጅ የሚኖራሉ ብዬ ነው የማስበው። እንግዲህ በየትኛውም ማሀከል ላይ ተንቀሳቅሶ የሚፈልጉት ነገር ለማድረግ ለመጎብኘት፣ ሌሎችም የተሻለ ነገር ይኖራሉ ብለን እናስባለን። ያው ከአንድ ሀገር ወደ አንድ ሀገር በዛ ቪዛ አማካኝነት እንቀሳቀስ ቻልክ ማለት ብዙ ነገሮች አሉ። ሴቶችን ከማስተዋወቅም አንጻር፣ አንዱ ሀገር ባህል ሌላው ሀገር እንዲወያረስ ከማድረግ ስለ ሀገር የተሻለ ነገር ሌሎች ግንዛቤ እንዲኖራቸው ከማድረግ ብዙ ማታቃቸው ሀገሮች ለማወቅ ቴክኖሎጂም ሶሻል ከሆኑ ነገሮችም ከባህልም ከነዚ ምንዚህ አንፃር እነዛን ጋዛ አድርጎ ለሌሎችን ማስተላለፍ እራሱን ለመጠቀም ጥሩ አድቫንቴጅ ይኖራሉ ብዬ አስባለሁ። ሌሎችም በርካታ ይባሉ የሚችሉ ያው እንደ ዲስአድቫንቴጅ ምናልባት ከታየ ያው በአሁኑ ጊዜ አስቸጋሪ እየሆነ የመጣው በተለይ በተለይ በሀገራችን ጥያ ህገወጥበት ነው። ከኢትዮጵያ ሌሎች ሀገር መፍረስ ማለት ነው። ስለዚህ እዛ ሀገር መሄዱ ያ ሁሉ ህብረተሰብ ፎርማል የሆነ ትክክለኛ የሆነ ስራ ይሰራል ማለት አይቻልም። አብዛኛው ሰው ህይወቱን በተሻለ ሁኔታ ለመምራትና ቶሎ ተንጠላጥሎ ወደ ስኬት ወደ ባዶ ጫፍ ለመድረስ ህገወጥ የሆኑ ስራዎችን የሚሰራበት አጋጣሚ አለ። ምንዛማሙ ነገር ነው ደግሞ አስራ አጣሴ ይባላለው። የፓን አፍሪካ ቪዛ ለመስጠት አፍሪካ ህብረት መዘጋጀቱ በመርህ ደረጃ ችግር ያለው አይመስለኝም። መልካምም ሊሆን ይችላል። ግን ነገሩ በመርህ ብቻ መልካም መሆኑ አንድን ነገር ጠቃሚ ያደርገዋል ብዬ አላስብም። ለምን የሚባል አሁን አፍሪካ ህብረት ፕራዮሪቲ ወይንም አስቸኳይና አንገብጋቢ ጥያቄ ይሄ ነው ብዬ አላስብም። አፍሪካ አንድነትም በኋላም ወደ አፍሪካ ህብረትም ካደገ በኋላ ለአጉሪቷ ህዝብና ህዝቦች ያመጣው ይሄ ነው የሚባል ጠቀሜታ አይታይም። እንዳውም ይሄ ህዝብ አብዛኛው የአምባገነኖች ክለብ ነው። ስለዚህ ይሄ የቪዛም ጉዳይ ቢሆን በአጭር ጊዜ ውስጥ ብዙ ትርምስ እንደሚፈጥር ነው የበለጠ የሚታየን። አሁን በቪዛ ምክንያት መልካም ውጤት ይገኛል ይሆናል የሚል የመነመነ ነው። እንዳው ያልታወቁ ዝግርቅርቅ ወደፊት ናቸው የምንችል ዝግርቅርቅ ሁኔታዎች ይፈጠራሉ የሚል ስጋት አለ። አለማየሁ አንበሴ ነው የሚባለው ጋዜጠኛ እንግዲህ ዋናው ቁም ነገሩ ይሄ እንግዲህ በፊት ጀምሮ የመጣ ህልም ነው እንደሚመስለኝ ከሆነ ቪዛው መጀመሩ፣ በዚህ መንገድ መንቀሳቀሳቸው ብዙ መቀራረቦችን ይፈጥራል ብሎክ የተደረጉ ምንድነው አንዱ ሀገር ወደ አንዱ ሀገር ሲካሄድ በተሻለ መንገድ ሰዎች ያለምንም ሙጣ ውረድ በአፍሪካዊነታቸው ኮርተው እንደ ሀገራቸው ስሜት ተሰምቷቸው፣ ያለምንም ሙጣ ውረድ የፈለጉትን ሀገር እንዲጎበኙ ያስችላቸዋል። በዛ መልኩ ጥቅም አለው። በተለይ ማቀራረብ ላይ ህዝብ ለህዝብ ማቀራረብ እና የፓን አፍሪካን ትልቁ ህልም እውን ለማድረግ እንደ መነሻ ሊሆን ይችላል። ይሄ አንድ ህዝብ አንድ ስቴት መፍጠር የሚለው ነገር ዩናይትድ የሆነች አፍሪካን መፍጠር እንቅስቃሴን ወደፊት ሊያራምድ የሚችል አይነት እንቅስቃሴ ይመስለኛል። ጥሩም ጅምርም ነው ብዬ ነው የማስበው። ሁሉም ሀገሮች እንግዲህ በደንብ ተግባራዊ የሚያደርጉት ከምሎ እንግዲህ ጸጋ እባላለሁ ከሀዋሳ ነው ፓን አፍሪካ ቪዛ የተባለውን ሀሳብ እንደ እኔ አመለካከት የሀሳቡ አመንጮች ራሳቸው አፍሪካውያን ለአፍሪካ የታሰበ ነገር ከሆነ በአፍሪካ ሀገራት ውስጥ ሁሉንም የማቀራረብና በአንድ መስመር የ እንዲጓዙ የማድረግ ሀይል ያለ ይመስለኛል ማለት እርግጠኛ ባልሆንም ወይም ደግሞ በትክክል መረጋገጥ አለበት የምለው ግን የሀሳቡ ምንጮች ራሳቸው አፍሪካውያን በትክክል ለታቀደው አላማ የሚውል ከሆነ ጠቃሚ ነው ከጀርባው ምንም አይነት መልእክት ከሌለው ማለት ነው ስጋቴ ከአፍሪካ ውጭ ያሉ ሀገራት ምናልባት አፍሪካ ላይ ያነጣጠሩበት ሌላ ምክንያት ካለ ያን ፍላጎታቸውን የሚያከናውኑበት ሌላ ነገር እንዳይኖር ሰጋለሁኝ እኔ